ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች በኤስቤስ አማርኛ። ተከራዮች ቤቶችን ሲከራዩ ቁልፍ መብቶች አሏቸው፣ ኃላፊነቶችም አሉባቸው። ይሁንና አንድ አዲስ የሕዝብ አስተያየት ስብስብ እንደሚያመለክተው ከሆነ በርካታ ተከራዮች ጭንቀትና መድሎኝነት አጋጥሟቸዋል። በቤት ክራይ ገበያ በተለይም አዲስ መጤዎች ለመድሎና ለመታለል የተጋለጡ ሆኗል። አውስትራሊያ ውስጥ እያሻቀበ ባለው የቤቶች ገበያ የኪራይ ቤት ፍለጋ ሂደቱ የዋዛ አይደለም። የቾይስ አገር አቀፍ መጠለያና ብሔራዊ የተከራዮች ድርጅት ማኅበራት አንድ የሕዝብ አስተያየት ስብስብ የሚጠቁመውም ይህን ነው። ከቶውንም የተከራዮችን ለጭንቀት መገለልና የዋስትና እጦት ስሜት መዳረግን በሕዝብ አስተያየት ስብስቡ መረጃ መሠረት ከሰማንያ ፐርሰንት በላይ የሆኑ ተከራዮች አንድም ውሏቸው ከሁለት ወራት ያነሰ ነው፣ አሊያም ቋሚ የሆነ ውል አልባ ነው። የቾይስ ዋና ሥራ አስፈጻሚ አለን ክርክላንድ የዚህ ዐይነቱ አጭርና ቋሚነት የሌለው የውል ዐይነት ተከራዮችን ለጉዳት እንደሚዳረግ ሲያመላክቱ እንደ እውነቱ ከሆነ በአሁን ወቅት ደንቡ ሰዎችን በቀላሉ በመድልዎ እንዲጎዱ ያደረገ ነው። ስለምን ሰዎች ያላቸው የተከራይነት ዋስትና በጣሙን አናሳ ነውና በርካታ ሰዎች በቀላሉ ሊሰረዝ በሚችል በየወሩ ታዳሽ በሆነ ተንከባ ላይ ውል ላይ ነው ያሉት። በኪራዩ የማብቂያ ጊዜ ላይ ሲደርሱ እውነታው ያሎት መብቶች ውስን መሆናቸው ነው ሲሉ ያስረዳሉ። የሕዝብ አስተያየቶች ስብስብ መረጃው እንደሚጠቁመው ከሆነ ከአራት ተከራዮች አንዷቸው የተከራዩቸው ቤቶች አስቸኳይ ጥገናን የሚሹ ሲሆኑ ምላሽ ለማግኘት ገና ከአንድ ሳምንት በላይ ይጠብቃሉ። ከሰባት ተከራዮች አንዳቸው ምናልባትም ጥቁር መዝገብ ውስጥ ልንሰፍር አሊያም ልንባረር እንችላለን በሚል ፍራቻ ሳቢያ ቅሬታን ማሰማት ወይም እድሳትን ለመጠየቅ አይደፍሩም። የብሔራዊ መጠለያ ድርጅት ዋና ኃላፊው ኤድሪያን ፒሳርስካይም የሚያረጋግጡት ይህንኑ ነው። ከማኅበረሰብ ድርጅቶች ጋር የተከራዮችን መብቶች ለማስጠበቅ በቅርበት የሚሠራው የኒው ሳውዝ ዌልስ ፍትሐዊ ንግድ ኮሚሽነር ሮድ ስቶይ ተከራዮች ቤቶችን ሲከራዩ ከባለ ንብረቶች ወይም ወኪሎች ጋር በሚያካሄዱት የአከራይ ተከራይ ስምምነት ውልን ከመፈራረማቸው በፊት ልብ ሊሏቸው የሚገቡ ዝርዝሮች እንዳሉ ሲያስገነዝቡ፣ ዳር እስከ ዳር በአስተውሎት ሊያነቡ ይገባል። ለምሳሌ ያህልም ትኩረት ሊሰጡባቸው ከሚያሻቸው ውስጥ አንዱ ኪራዩ ለምን ያህል ጊዜ እንደሆነ ነው። ለስድስት ወራት ወይስ ለአስራ ሁለት ወራት? የኪራይ አከፋፈሎም በምን መልኩ እንደሚሆን ለይተው ሊያውቁ ይገባል። በየሳምንቱ በያስ አራት ቀናቱ ወይስ በየወሩ እንዲሁም የተከራዩት ቤት ጥገና ያስፈልገው ወይም አያስፈልገው እንደሁ ልብ ማለት ይጠበቅቦታል። ጥገና የሚያሻው ከሆነ የኪራይ ቤቶ ውስጥ ከመግባቶ በፊት ጥገናው ይከናወን እንደሁ ሊረዱ ይገባል። አሊያም አከራዩ ወይም ወኪሉ እርስ ኪራይ ቤት ውስጥ ከዘለቁ በኋላ እንደሚጠገን ቃል ከገብሎት ቃላቸውን በጽሑፍ አስፍረው እንዲሰጡት ማድረግ ይኖርቦታል። እንዲያ ሲሆን በተዋዋዮች መካከል የተደረሰው የውል ስምምነት ምን እንደሆነ ለሁሉም ግልጽ ይሆናልና ይላሉ። ተከራዮች የኪራይ ቤታቸውን ከተረከቡ በኋላ በሰባት ቀናት ውስጥ የቤቱን ይዘት መርምረው የሚመለከተውን ሪፖርት ሞልተው ለአከራዮች ወይም ለወኪሎቻቸው የማስረከብ ኃላፊነት አለባቸው ተከራዮች ኃላፊነት ብቻም ሳይሆን የተከራይ መብቶችም አሏቸው። ሮድ ስቲው ተከራዮች ካሏቸው መብቶች መካከል ነቅሰው ሲያስረዱ ለአብነት ያህል ጥገናዎች ሊካሄድለት ይገባል። እንዲሁም በተከራይነት በሚኖሩበት ወቅት የሚያሻዋትን ተጨማሪ ነገሮች ሊጠይቁ ይችላሉ። የተከራዩበት ቤት ውስጥ መለስተኛ የሆነ ማሻሻያ ማድረግ የሚሹ ወይም የቤት እንስሳት ማሳደግ የሚፈልጉ ከሆነም ከአከራዩ ፈቃድ መጠየቅ ይችላሉ። አከራዩ ቤቱን መሸጥ ከፈለገ ለገዢዎች የሚያስጎበኛቸው ቀናት ላይ ገደብ አለ። ያም የተከራዩ መብት ነው። በተጨማሪም አከራዮች የቤት ኪራይ ዋጋ ለመጨመር ሲሹ የስልሳ ቀናት ቅድሚያ ማሳሰቢያ ለተከራዮች እንዲሰጡ ግድ ይሰኛሉ በማለት ያስገነዝባሉ። ኒው ሳውዝ ዌልስ ውስጥ ተከራዮች የቤት ኪራይ ጭማሪ ዋጋ ላይ ባለመስማማት ወይም አከራዩ የኪራይ ቤቱ ጥገና ሲያሻው ጥገናን አለማድረግን አስመልክቶ ለኒው ሳውዝ ዌልስ ሲቪል አስተዳደር ልዩ ችሎት አቤታቸውን ማቅረብ ይችላሉ። በሌላም በኩል ተከራዮች የቤት ክራያቸውን ካልከፈሉ አከራዮች ተከራዮችን በአሳራት ቀናት ውስጥ የኪራይ ቤቶችን ለቀው እንዲወጡ ማስጠንቀቂያን መስጠት ይችላሉ። ሆኖም ተከራዮች ፍትሕ የተጓደለባቸው መስሎ ከታያቸው ለልዩ ችሎት አቤት ማለት እንደሚችሉም ሲያሳስቡ፣ ለልዩ ችሎቱ ማመልከቻዋን ማስገባት ያሻወታል። ከዚያ በኋላ ልዩ ችሎቱ ጉዳዩን ተመልክቶ መክፈል ይችሉ ወይም አይችሉ እንደሆነ ይወስናል። በአብዛኛው የሚሆነው ቀሪ ክፍያዋን አሟልተው ከከፈሉ ተከራይነቱ መቀጠሉ ነው። ይሁንና አዘውትረው የቤት ኪራዮን በወቅቱ የማይከፍሉ ከሆነ ግና ልዩ ችሎቱ በአከራዩ እሳቤ በመስማማት ተከራይነቱ እንዲያበቃ ያደርጋል። ሌላው ከተከራይነት የሚያቋርጦት ሁነት ቢኖር ተከራይተውት ያሉትን ቤት ባለቤቱ መሸጥ ሲፈልግ ነው። ይህ በሚሆንበት ወቅት ግና አከራዩ የዘጠና ቀናት ቅድመ ማሳሰቢያ ሊሰጦት ይገባል። ይሁንና በአከራዩ ውሳኔ ላይ ቅሬታ ካለት አቤቱታውን ለልዩ ችሎቱ ሊያቀርቡ ይችላሉ በማለት ያስረዳሉ። የብሔራዊ መጠለያ ድርጅት ኃላፊው ሄድሪያን ፒሳርስኪ ብዙ ጊዜ አዲስ መጤዎች በቀብድ ያስያዙትን ገንዘብ መልሰው የማግኘት ችግር እንዳለባቸውም ይጠቁማሉ። ሮሪስቶይ ማናቸውንም መጠይቆች ለአከራይ ወይም ለወኪል ሲያቀርቡ በጽሑፍ ማድረጉ በእጅጉ ጠቃሚ መሆኑንም ሲያስገነዝቡ ስለምን አንድ ወቅት ላይ ወይም በሌላ ጊዜ አለመግባባት ቢከሰት ጉዳዩን ለማጣራት ይቀላልና ነው። ስለሆነም በኢሜይልም ይሁን በደብዳቤ በጽሑፍ ማስፈር ተገቢ ነው። የአለመግባባቱ ችግሮች ያልተፈቱም እንኳ ቢሆን የቤት ኪራዮን መክፈሎን ሳያቋረጡ ችግሮችን ለመፍታት መጣር ይኖርቦታል። ደባል ማስገባት ወይም የኪራይ ቤቱን በመጠኑ ለማሻሻል ከፈለጉም ከአከራዩ ፈቃድ ማግኘትን እንዳይዘነጉ ይላሉ። የተከራዮች መብቶችንና ኃላፊነቶችን የሚያስረዱ መዘርዝረ እውነታና መረጃዎች በተለያዩ ክፍለ ሀገራትና ክፍለ ግዛታት በልዩ ልዩ ቋንቋዎች ሰፍረው ይገኛሉ። ኒው ሳውዝ ዌልስን አስመልክቶ ፌር ትሬዲንግ ንስ ጋቭ ዩ ቪክቶሪያን በተመለከተ ኮንስዩመር ዳትቪክ ዳትጋቭ ዳትዩ ድረገጾችን ይጎብኙ። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።